ከመጿ ጀርባ በኤደን ሀብታሙ የተጻፈ ከአንባቢያን መልካም ምላሽ ያገኘ በይዘትና አቀራረቡ ልዩ ነገር ይዞ የመጣ መጽሐፍ ነው። መጽሐፉ ደስታ ይበዛልኝ የተባለች ገጸ ባህሪ፣ እረፍት የሚነሷትን ጥያቄዎች መልስ ለማግኘት የምታደርገውን ከማኅበረሰብ ወግ አስተሳሰብና እምነት ጋር የሚያላትማትን የሚያስፈረጃትን ፈታኝ ጉዞ ይተርካል። አመጸኝነትሽን ተቀብለሻል ይመስለኛል። የራሱ ብዙ ግጭቶች ይዞ ቢመጣም አስመስዬ እና ተመሳስዬ የውሸት ከመኖር ከመንኩበት እውነትና እምነት ጋር አመጸኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም መርጥ አለው። ዛሬ ደራሲዋ ኤደን ሀብታሙ አብራን ታመሻለች። ከመጽሐፉ ጋር የተያያዙ ሀሳቦችን እናነሳሳለን፣ ከመጽሐፉ የተቀነጨቡ አንቀጾችንም ታሰማናለች። ኪናዊ ወሬዎችና የሙዚቃ አፍታዎች ሳይዘነጉ የማያስቆጭ ምሽት እናሳልፋለን። በቅንብሩ ኤልያስ አስማሪ አብሮን ያመሻል። ከአመጿ ጀርባ በተሰኘው መጽሐፍ ውስጥ ያለችው ደስታ ይበዛልኝ ሞጋችና አፈንጋጭ አይነት ገጸ ባህሪም ናት። ስለ ደስታ ተጨማሪ ነገር እንስማ። የደራሲዋ ኤደን አምሳል ወይንስ ኤደን የምታደንቃቸው አሊያም የምታስባቸው ሰው ድምር የመጀመሪያ ጥያቄያችን ነው። በጣም ከከባድ ጥያቄ ነው የጀመርከው። ደስታዬ በጣም ጠንካራ ሴት፣ ሀቀኛ፣ ግትር፣ ወፈፍ ያረጋታል የሚሏት በአንዳንዶች አይን ወይም በብዙ አሁን ማህበረሰቡ አይን እንደዛ አይነት ሴት ነች። በጣም ትንሹን ምናልባት እጋራ ይሆናል እንጂ ምናልባት ምኞት ሊሆን ይችላል። አንዳንዴ ምኞቶቻችንን ወደፊት አርቀን ስላቸው የለ እንደዛ ሊሆን ይችላል እንጂ በጣም ሩቅ ነኝ ያለሁት። ግን ብዙዎቹን ቫሌዎቿን በጣም ማምንባቸው ማከብራቸው፣ እንደዚህ ቢሆን ህይወታችን እንደዚህ ሀቀኛ ብንሆን እውነተኛ ብንሆን ለራሳችን ለእውነታችን ላመንበት ነገር ታማኝ ብንሆን ለሌላውም እንሆናለን ብዬ ስለማምን እሱን እንዲንጸባረቅ ነው የፈለግኩት፣ እና ደስታ እሱን የተሸከመችው ግትር ነች፣ አቀኛ ነች። የሚባል የማይባል ነገር ብላ አትመርጥም። ብዙ መጽሐፎች ላይ እንዲህ አይነት ካራክተሮች ብዙ ነገር ይችላሉ አደለ? የምትፈልገውን ነገር በሙሉ ይሸከሙልሃል እና እሱን አቅፋ ይዛልኛለች። ለዛ ነው የመረጥኳት። ለእኔ እብደት ብዙ መልክ የለየለት በሐኪም ወረቀት የተመሰከረለት የአእምሮ በሽተኛ አለ። መለስ ሲል ደግሞ ከተለያየ የአእምሮ ዝግብ ጋር የሚታገሉ በየደረጃው ብዙ ያለየላቸው እብዶች አሉ። ሦስተኛው ደግሞ በተለምዶ እብድ ወይም ወፈፍ የሚሏቸው ናቸው። ሦስተኞቹ ለእኔ እንቢተኛ፣ አመፀኛ፣ ሐቀኛ፣ አፈንጋጭ፣ ግትር፣ የተዘባረቀባቸው፣ የገባቸው፣ የነቁ ወይም ደግሞ የተገለጠላቸው ሊሆኑ ይችላሉ። ይሄ እኔ እምነት ነው። የእናንተ ሳይንስ በተለያየ መልኩ ሊገልጸው ይችላል። በበኩሌ ግን የትኛውን መብደት ከጤናማነት ብዙም የማይርቅ የህይወት ክስተት እንደሆነ አምናለሁ። ልክ እንደ ጉሽ ጠላ ሰፈፍ በቀን ለብዙ ጊዜያት እየቀመስን መልሰን ትፍ እያልን እየተፋ ነው ፣ አንዳንዴም እየጠጣ ነው ያለ የህይወታችን አንዳች ቅርብ ክፍል እንደሆነ ይሰማኛል። ጥሩ ራስሽኔቱ ጋር ታየዋለሽ። አጠያየቋ ስለ ራሴ ያለኝን ግልጽ አቋም ለማወቅ ይመስላል። ያው እንደምታየው አለየልኝም። ከሁለተኛዎቹ ውስጥ ገባ ወጣ ብዬ ይሆናል። ከሶስተኞቹ ጋር ግን ብዙ መጋራው ነገር አለ። አመፀኛ ነኝ። መልካም፣ አመፀኝነትሽን ተቀብለሸዋል ይመስለኛል። የራሱ ብዙ ግጭቶች ይዘው ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ካመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም መርጣለሁ። ይህንን ሁሉ ስም የሚያሰጠኝ ለብዙሐኑ እውነት መሳይ ነገር አለመገዛቴ ነው። ሀገርን ወይም መንግስትን የሚያሰጋ የአመፅ ጥንስስ ውስጥ የለም። አመፄ እንደሌላው አሜን ብዬ ለማንም አለመገዛቴ ብቻ ይመስለኛል። እንደሰማሁት ከመጽዋት ጀርባ የመጀመሪያ ወጥ መጽሐፍሽ ነው። ገበያው ከሚጠይቃቸው አውዶች ወጣ ያለ የራሱ ቅርጽና ግብ ያለው መጽሐፍ ይዞ መምጣት ያለው ፈታኝ ነገር ምንድን ነው? መልካም በረከት ሳለው። ወይ በጣም ቆንጆ ጥያቄ ነው። ለምን ጻፍሽ ወደሚለው ጋር የሚወስድ ይመስለኛል ይሄ ጥያቄ እየጻፍኩት እውነት ለመናገር በኮሮና በደንብ የምንፈራ በነበረበት ጊዜ ቤት ውስጥ ብዙ ሰው በተቀመጠበት ጊዜ ነውና ብዙ ለማሰብ ለማሰላሰል የምፈልጋቸውን ብዙ ነገሮች ለማድረግ ጊዜ ነበረኝ፣ ሰዓት ነበር። ቻናል ራይቲንግ የሚባል አጻጻፍ አይነት መንገድ ካለ አንድ ሀሳብ ራሱ አልቆ ድቅቅ ያለ ሀሳብ መቶልህ ያንተ ስራ ብዙውን ማውረድና መልክ ቅርጽ ማስያዝ ከሆነ በእንደዚ አይነት መልኩ ነው የጻፍኩት ብዬ አምናለሁ። ብዙ የኔ የራሽናል ጭንቅላታችን ብዙ ኢንተርፊር እንዳያደረግ ሞክር ያለው፣ ግን እንደዛ ብትሞክር አሻራህ መውጣቱ አይቀርም፣ ፍላጎትህ፣ የምትወደው የምትጠላው ነገር እየወጣ መልሰህ አንተ ማየት አይቀርም። እንደዛ ነው የጻፍኩት። ከዛ ጽፌ ከጨረስኩ በኋላ ነው በምን መልኩ ወደ ገበያ ይቅረብ ወደሚለው የምመጣው እና አዲስ መጽሐፍ ይዘህ ስትሄድ ሰው እስኪያውቀው ድረስ እስኪለምደው ድረስ የራሱ የተለመዱ ከህትመት ጋር ከማከፋፈል ለህዝብ ከማድረስ ጋር የራሱ የሆነ ፈተና ይኖረዋል። ያው ሁሉም የሚያልፍበትን አልፈዋለሁ። ግን ከምንም በላይ በምናምን አለሁኝ። ሰው የሚፈልገውን ነገር ለማድረግ መክፈል ያለበትን ዋጋ ሁሉ መክፈል አለበት እና ስነሳ የነበረኝ አላማ በጣም ፖፑላር የምንለው አይነት ሀሳብ ይዞ ፖፑላር የሚባሉ ሀሳቦች አሉ። የሰዎችን ስሜት በቀላሉ የሚይዙ እና ታነባቸዋለህ፣ ለዛ ጊዜ ይዙሃል፣ ስሜትን ይኮረኩራሉ። ወይ ያስደስቷል፣ ወይ ያስለቅሷል፣ ወይ ያነቃቁሃል። ከዛ ብዙ ላታስባቸው ትችላለ። እኔ ምን ቢሆን እመርጥ አለሁኝ? ትንሽ ኦዲየንስም ጋር ሆኖ ትንሽ አንባቢም ጋር ደርሶ ግን ነፍሳቸውን ቢነካው ደስ ይለኛል። ለእኔ ትልቁ ስኬት ብዬ ማስበው እሱን ነው። እና አዲስ ቅርጽ ነው። የተለያዩ የስነ ጽሑፍ ሰዎችም አዲስ ቅርጽ ነው፣ የአማርኛውን ቅርጽ ሰብረሸዋል። ለእኔ አንድ የጽሁፍ አንድ የጥበብ መንገድ ነው እና የጥበብን መንገድ መልክና ቅርጽ እናስይዘው ባለን ቁጥር ራሳችንን የመግለጽ ነፃነታችንን እያፈን ነው እንሄዳለን ብያምናለሁኝ እና እንደውም ብየው ነበረ ድ ኢንተርቪው ላይ ስለነፃነት ለሚጽፍ ሰው የመጻፍ ነፃነት ከሌለው ውሸት ነው የሚሆነው እና ስለ ነፃነት እየጻፍክ ስለ ስነ ጽሑፍ ቅርጽ ከዚህ በፊት ስለነበሩ አካሄዶች በማሰብ ሀሳብህን እና አካሄድህን የምትገድበው ከሆነ አዳዲስ ፈጠራዎች፣ አዳዲስ መንገዶች እየጠበቡ ይመጣሉ ብዬ አምናለሁ እና ከነፈተናው ልባችን የፈቀደውን መንገድና አካሄድ ይዞ መሄድ በጣም ጥሩ ነገር ይመስለኛል። የመጽሐፍሽ የመጀመሪያ ምዕራፎች በገጠሟት አሳዛኝ የህይወት ገጠመኞች ምክንያት ወደ አመፅ የገባችሁን ደስታዬን ያስተዋውቀናል። ከአመፅ ጀርባ የነበሩት ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ናቸው ትላለች። በዚህ ሐረግ ውስጥ ልታስተላለፊ ስለ ስለለግሽው ብርሃናማ መልእክት ጥቂት ንገሪን። በጣም ቆንጆ አንቀጽ ነው። ቆንጆ ሀሳብ ነች ያነሳሃት። እንደው በአጠቃላይ ስናየው ህይወታችን ላይ የማንፈልጋቸው ፈተናዎች ችግሮች ሲገጥሙ ወዲያው የምንወስደው መንገድ ይሄ ነገር እኔ ላይ ሆነ ይሄ ነገር ተደረገብኝ እንደዚህ ሆንኩኝ ብሎ ራስን ወደ ተጎጂ ወደ ቪክትም ሜንታሊቲ ውስጥ መክተት ነው የተለመደው አካሄድ። ከዛ ግን ብርታቱ ኖሩን፣ አቅሙ ኖሩን፣ ትንሽ ሰፋ አርገን ማየት ከቻልን እውነት ማን ነው እኛን ቪክቲማይዝ ማድረግ የሚችለው እኛን ተጎጂ ቦታ ላይ ማስቀመጥ የሚችለው እኛ ካልፈቀድን በስተቀር? ስለዚህ የሚኖሩን አሁን ይሄ በጣም ለግለሰብ ደረጃ ያለው የህይወት ኤክስፒሪየንስ ነው እዚህ ላይ የሚነሳው። እና አንዲት ፈተና መጣችብኝ ወይ ትልቅ ይሆናል ትልቅ ፈተና መጣብኝ ብዬ ለዛ ፈተና ተረትቼ እጅ የምሰጥ ከሆነ እንደዚህ ሆኝ ከሆኑ እዚህ ያይቀረሁት ይሄ ነገር ስለተበላሸብኝ ነው ይሄ ነገር አልስተካከል ብሎኝ ነው የሚለው እዛው የውድቀት ሰርክል ውስጥ እንቀራለን። ግን አንድ ፈተና ወደኛ ሲመጣ ይሄ ነገር ምንድን ነው ለኔ ይዞ የመጣው የሚል ያችን ጌታ ብቻ ያችን ሀሳብ ብቻ ለመቀበል ትንሽ ክፍተት፣ ትንሽ ብርሃን ካለ ልባችን ውስጥ ያ ፈተና ፈተና መሆኑን ያቆምና ምን በለው የሚያስተምረንን መልእክት የምናይበትን መስኮት ይከፍትልናል። ለምሳሌ ከባድ ነገሮች ህይወታችን ላይ ሲመጡ እንዴት ብለን የምናያቸው፣ ይሄ ነገር ሆነብኝ፣ ይሄ ነገር እኔ ላይ ተደረገ ነው እንጂ ይሄ ነገር ለእኔ ሆነልኝ ብሎ ማሰብ በጣም ሩቅ ሊሆን ይችላል። ግን በዛችው ሞመንት ይህን ነገር እኔን ለመጉዳት አይደለም፣ በምንም አይነት ለምሳሌ በፈጣሪ ብናየው ፈጣሪ መቼም እኔን ለመጉዳት ይህን ሊያረግ አይችልም የሚል እምነት ያለው ሰው ከዛ ቪክትም ሜንታሊቲ ውስጥ የማውጣት አቅም ይኖረዋል። ከዛ በኋላ ያ ፈተና ለእሱ ያመጣለትን በረከት በለው የማደጊያ መንገድ በለው ሌላ እይታ በለው የማያ አቅም ይኖረዋል። እና እያንዳንዱ ህይወታችን ላይ የሚመጡ ፈተናዎች የመጀመሪያውን እንደ ሽንኩርት ብና የመጀመሪያውን ልጣጭ ብንከፍተው ከዛ ሌላ ሌር ሁለተኛውን ብንከፍተው ሌላ ሌላ ሽፋን አለውና እሱን የማያ አቅም እንዲኖረን እኔ በግሌ ህይወት ወይ ተፈጥሮ ወይ ፈጣሪ ማናችንም ላይ ፈተና ይጥልብናል ብዬ አላምን። ማለት እኛን የሚያተጋን ወይ የሚያሳድገን ወይ እኛን የሚያበረታን ነገር ካልሆነ ለመቅጣት ተብሎ የሚቀጣ ነገር አለ ብዬ አላምን እና ያንን እይታ ለመሳል ነው የፈለግኩት በዛ ነገሮች እንዴት እንደተቀየሩ ለእኔም ለሌሎችም ግልጽ አልነበረም። መቀየራቸው ግን እንደ ጠዋት ፀሐይ ግልጽ ነበር። መንፈሴን ዝቅ የሚያደርጉና የሚያበሳጩኝ ሀሳቦች ብፈልጋቸው እንኳን አልመጣሉኝ አሉኝ። ከጓደኛ የብርሃኑና ከሊቁ ጋር የነበረኝ ቆይታ ትልቅ መብላላት ውስጤ እንደፈጠረ ተሰምቶኛል። ከምንም በላይ ከራሴ ጋር ተስማምቻለሁ። ያለምንም ውዝግብ ነፍሴ የምትለውን እሰማታለሁ፣ እታዘዛለሁ፣ በመስማት ውስጥ እቀመጣለሁ። ከአመፄ ጀርባ ያለው ቁም ነገር ራስን የመሆንና ወደ ውስጥ የመመለስ ከባድ ሂደት መሆኑ ዘግይቶም ቢሆን ገባኝ። በሕይወቴ ውስጥ ከትንሽ እስከ ትልቅ የነበሩ ፈተናዎች ወደ ራሴ እንድመለስ የሚያደርጉ የነፍስ ጥሪዎች እንደነበሩ ተረዳሁ። ከአመፄ ጀርባ የነበሩ ፈተናዎች ሁሉ በእኔ ላይ እየተደረጉ ሳይሆን ለእኔ የተደረጉ ነበሩ። የድሮ አለቃዬ አቶ ቢያድግልኝ በመጥበብ ውስጥ መስፋትን እንድመኝ እንድጨብጥ አግዞኛል። በመታፈን ውስጥ ነፃነት አግኝቻለሁ። በሕይወት መንገድ ላይ ያሳለፍኳቸው መሰናክሎች ሁሉ በማደናቀፍ ፈንታ የበለጠ ብርታትና ማስፈንጠሪያ ጉልበት ሰጥተውኛል። ተስፋ ከሚጣልባቸው ድምፃውያን መካከል አንዱን ሙዚቃ በጥቂቱ ሰምተን ወደ ጀመርነው መሰናዱን እንመለሳለን። ሳሙኤል ፍቃዱ ነይ ይልናል። ግጥምና ዜማ አቡዲ፣ ቅንብር ደግሞ ብሩካ ፎቅ።

ዜና ቪኦኤ ከአሜሪካ ድምፅ የሚተላለፍ ልዩ የወጣቶች መርሃ ግብር ነው። የዛሬ ምሽት እንግዳችን ደግሞ ወጣቷ ደራሲ ኤደን ሀብታሙ ናት። መጽሐፉ በሌላ በኩል የጠቆመን ሌላ ነገር በተለየ አቋማቸው ውግዘትና ማግለል የሚደርስባቸውን ሰዎች ስለ ማዳመጥም ጭምር ነው። በመደማመጥ በመተዋወቅ ውስጥ ብዙ ነገሮች ሊስተካከሉ እንደሚችሉም ይጠቁማል መጽሐፉ። ለምሳሌ ሰው ያገለለው ጭሱ የተሰኘው ገጸ ባሪና ደስታዬ ደስታዬና ፋሲካ ራሳቸው ደስታዬና ሊቁ በነበራቸው መደማመጥና መግባባት ውስጥ የተፈጠሩ መልካም ውጤቶችን ማንሳት እንችላለን። መጽሐፉን ስትጽፊው ይህን መሰሉ ባህል ከግለሰብ ጤና እስከ ሀገር ሰላም ውሎ ማድር ድረስ ያለውን ጠቀሜታ እያሰብሽ ነበረ ወይ? በጣም እንደሱ እያሰብኩ ነበረ። ሁሉም ነገር ከሀሳብ ይጀምራል ብዬ አምናለሁ። አንድ ትልቅ ድርጊት፣ ትልቅ ሁነት ለመሆን መጀመሪያ አንድ ሀሳብ ጽንስ ሆኖ አንድ ሰው ጭንቅላት ላይ ማረፍ አለበት። ከዛ ያንን ሀሳብ የምናዳምጥበት፣ የምንተረጉምበት፣ የምንወስድበት መንገድ አንድን ሰው የአንድን ሰው አስተሳሰብና እይታ መልክ ያስይዛል። ከዛ ዙሪያ ያለው ቤተሰቡን፣ ጎረቤቱን፣ አካባቢውን፣ የስራ ቦታውን ክልሉን እያለ አገር ድረስ ይደርሳል። እና ሁሉም ነገር ከግለሰብ ይጀምራል። እንደ ሰው ካየ ነው፣ እንደ አየር ላይ እንዳለ እንደ ምናባዊ ነገር ካየ ነው፣ ከሀሳብ ይጀምራል መልካም ሀሳብ ሀሳብ ጥሩም ድርጊት ከሀሳብ ነው የሚጀምረው ብዬ አምናለሁ። እና መደማመጥ የሚለው ያነሳኸው ነገር ይሄ፣ በቀን ተቀን ስንነጋገር ከምንደማመጠውም ያለፈ ነው። የመጀመሪያው ምናልባት እሱ ሊሆን ይችላል። እኔ ስናገር ታደምጠኛለህ መልሰህ ወይ ትጠይቀኛለህ ወይ ወደሚቀጥለው እንሄዳለን። ሌላው ግን እኔ እራሴን ማድመጥ መጀመሪያ እራሴን ሳዳምጥ አንተን ለማድመጥ ሰፊ ልብ፣ ሰፊ ጆሮ ይኖረኛል። በዛ ውስጥ ደግሞ ለአንተ አክብሮት ይኖረኛል፣ ትዕግስት ይኖረኛል፣ ፍቅር ይኖረኛል። እንደዛ አይነት ትንንሽ ባህሎች በትልቅ እስኬልም ባናስባቸው፣ እንደዚ አይነት ትንንሽ ልምምዶች ቢኖሩ እንደግለሰብ መተጋገስ ይኖራል። የአንዱን ልዩነት ማዳመጥ ይኖራል። ልዩነትን አክብሮ መቀበል ይኖራል እና በማዳመጥ ውስጥ ብዙ የሚካሄዱ እዛ ላይ እስከ ቴራፒ ድረስ አለው እስከ ድህነት ድረስ ሊሄድ ይችላል። ግን ከዛ በታች ለግለሰብም ሰላም፣ ለአካባቢ ለሀገርም ሰላም የሚተርፍ ትልቅ አስተዋጽኦ ይኖረዋል ብያምናለው። ፋሲካ፣ መስማት ብቻ ናት ለእኔ የሚሰጠችኝ ትልቁ ሕክምና አድምጦ ሌሎችን እንዲያደምጡ ተጽዕኖ መፍጠር ነው። በዚህ አይነቱ ማድመጥ ውስጥ ያለው መረዳትና መማር አይደለም፣ ህይወት እንደፈቀደች እንድትፈስ መፍቀድ ነው። እያንዳንዷ ቅጽበት የምትለውን መስማትና መታዘዝ ነው። በዚህ ዘመን የተቸገር ነው ማወቅ ሳይሆን አለማወቅ ነው፣ ሙሉነት ሳይሆን ባዶነት ነው። ገና ስንጀምረው ያልቃል ሙሉንና አይቸዋለሁ፣ አውቀዋለሁ፣ አንብቤዋለሁ፣ ሰምቸዋለሁ። ምን እንደምናቅ ግራ ይገባኛል። ሰውየው እንዳለው የበለጠ በተረዳው ቁጥር ከየትኛውም እውቀት ነፃ እንደሆንኩን የተረዳሁት አለማወቅ ውስጥ ክፍተት አለ። ቀበል አለ። በመስማት ውስጥ ለሚገለጠው አዲስ ክስተት እንደ ልጅ በትኩረት መመልከት አለ። በባዶነት ውስጥ ሰፊ ሜዳ አለ። የማናውቀውን የምናይበት፣ የምንረዳበት፣ የተረዳ ነውን ደግሞ በአዲስ መልክ የምናስተውልበት ነፃነት አለ። የስሜት ህዋሶቻችን ክፍት ይሆናሉ። ኤደን፣ ከመጽሐፍሽ መውጣት በኋላ ያገኘሽው የአንባቢያን ምላሽ ምን ይመስላል? ለየት ያሉትን አስተያየቶች ብታጋሪ። በጣም ደስ የሚሉ ምላሾች ነው የሚመጡልኝ። አንድ የማላውቀው ሰው ከማውቀው ሰው ስልክ ወስዶ ደወለልኝ እና አሁን ገና ጨረስኩት መጽሐፉን አለኝ እሺ፣ እኔ ያላቀው እሺ፣ ደስ ይላል። ምን አገኘበት ስለ የመጀመሪያው ቀን እንዳያልቅብኝም ሳሳሁኝ ደግሞ ጨርሼ ማየትም ፈለግኩኝ እና በጣም በብዙ ትግል ደበኩት አለ። ከዛ ደበኩትና ሁለተኛው ቀን አንድ ወርክሾፕ ነበራቸው ሊገባ ሲል በቃ ሁለት ገጽ ስላም ብዬ ቁጭ አልኩኝ አለ። ሁለት ገጽ ይዤ እያነበኩኝ፣ ትንሽ ቀጥር ብዬ ሌላ ሁለት ገጽ ጀመቋል እና የሆነ ሰዓት ሲጠሩት ወርክሾፕ አልቋል። መጽሐፉ ሊያልቅ ሶስት ገጽ ነው የቀረው በቃ ተሰብስበው ሳቁብኝ ይህንን መጽሐፍ ለማንበብ ነው ወርክሾፑን ትተህ እንደዚህ ያረከው የቀረኸው ብለው በቃ በጣም ሳቁብኛል እና ቆዩችን ሶስት ገጽ ልጨርስና ከዛ በኋላ አዋራቸዋለሁ ብሎ ሶስት ገጹን ጨረሰና በመሀል የሚያቀኝ ሰው ስለነበረ እደውልላታለሁ ብሎ ደውሎ አናገረኝና በቃ እንዴት ስሜቱን ልቡን ነፍሱን ይዞት እንደነበረ የነበረውን የግል ኤክስፔሪንስ እንትን አለኝ አካፈለኝ አዎ ሌላ ብዙ የሚገጥመኝ ከሴቶች ከሴቶችና በጣም ሰፊ እይታ ደግሞ ያላቸው ወንዶች፣ ሰውን ከፆታ በላይ የሚያዩ ከፆታ በላይ ስል ወንድነት ብቻ የማይገድባቸው ወይ ሴትነት ብቻ የማይወስናቸው የሴቶችን የሴቶችንም ሀሳብና መንገድ ልክ እንደራሳቸው ራሳቸው ወይም እንደራሳቸው ራሳቸው ከዛም ያለፈ አድርገው የሚያዩ ሰዎች ደግሞ ገጥመውኛል። አንዳንዶች ደግሞ በጣም በወንዳዊ በማስኩሊን እንትን ላይ እየታሰረ ሀሳብ ያላቸው ደግሞ ሚስቶቻችንን ልታሳምጭብን ነው፣ ሴቶቻችንን ልታሳምጭብን ነው ብለው ቀልደዋል ነው ብዙ ከሴቶቹ የምሰማው መልዕክት ግን አዎ በጣም ልቤን የነካው ያ እንዴት ቤልጅየም የምትኖር በሌሎች ጓደኞቹን ማጋት ወዳጄ ደውላ ይህንን ሀሳብ በጣም እኖረው ነበረ እና ቃላቶች ነበር የሚቸግሩኝ፣ ቃላት አላገኝለትም ነበር ለዚህ ስሜት፣ ለዚህ አስተሳሰብ፣ ለዚህ እምነት እና አሁን ቃላት ስለሰጠሽኝ በጣም አመሰግናለሁ አለች። በጣም ስሜታዊ ሆና ነው የምታወራኝ። አሁን ባለቤቴን እንደዚህ ላወራዎች እችላለሁ፣ ለልጆቼ እንደዚህ ልል እችላለሁ። ጓደኞቼ እንዲህ ዓይነት ስሜት ሲሰማቸው ቀላል ነው ቁጭ በሉ ብዬ ልክ እንደ ቴራፒስት እንዲህ እንዲህ እንዲህ ላዋራቸው እችላለሁ። እና ያንን አቅም ያንን ድፍረት ሰጥቶኛል። በፊት ጠራጠር የነበረው ይሄ ነገር ልክ ነው፣ እኔም ብቻ ነው የሚሰማኝ ወይስ ልክ አይደለም፣ ሰውስ ምን ይለኛል፣ ሰው ይቀበለኛል ወይ ብዬ የምፈራውን ነገር እንድተው አቅም ሰጥተሽኛል ብላ በጣም ደስ ብሏት ተካፍላኛለች የነበራትን ገጠመኝ። ደራሲነቱ በተጨማሪ በሌላ ስራ ላይም የተሰማራሽ እንደሆን ሰምቻለሁ። በምን ስራ ላይ የተሰማራሹ? ደራሲነቱ እና ሌላ ሙያሽንስ እንዴት አድርገሽ አስማማሻቸው? በጣም መልካም። እኔ ኮሚኒኬሽን የተማርኩት ሚዲያ ላይ የተወሰነ ጊዜ ሰርቻለው፣ ብዙ ኮሚኒኬሽን ላይ ሰርቻለው። ላለፉት አምስት ዓመታት ደግሞ ሁለንተናዊ ጤንነት ግንባታ ላይ ከኮሚኒኬሽን ጋር የተገናኘ ስራዎች እና ደግሞ ከማማከርና ከኮቺንግ ጋር የተገናኙ ስራዎች እሰራለሁ። በተቻለ የምወደውን ነገር ብቻ ብሰራ እመርጣለሁኝ። እና መጽሐፉ ላይ የተንጸባረቁ ብዙ ሀሳቦች ቀን ተቀን የምሰራቸው ስራዎችም አሉበት። ስለዚህ የሆነ ሌላ አቅምም ይጨምርልኛል፣ አቅምም ይሰጠኛል። ለምሳሌ የምንሰራው ስራ ላይ መጽሐፉን ሪኮመንድ ላደርግ እችላለሁ ለሚመጡት ደንበኞቻችን ይህን ብታነቡት እንዲህ እንዲህ እንዲህ አይነት ነገር ልታገኙበት ትችላላችሁ ብዬ ልሰጣቸው ችላለው። ይመጋገባል። የምትወደውን ነገር የምትሰራ ከሆነ መልኮቹ ይለያያሉ። የምታስተላልፍበት መንገድ ቅርጹ ይለያያል እንጂ ተመሳሳይነት አለው ብዬ አምናለሁ እና የሚደጋገፉ ናቸው። የምሰራውን በጣም ወደዋለሁ። አንድ የመጨረሻ ጥያቄ አለኝ። እንግዲህ አሁን ከከፍታ ጀምረሻል ብዬ አስባለሁ ደን ከአመጽ ጀርባ ከአንባቢ ጋራ በደንብ አስተዋውቆሻል ከብዙዎቹም በርካታ ምላሾችን ያስገኝልሻል ብዬ እጠብቃለሁ። የቀጣይ ስራዎችሽ ማጠንጠኛንስ አውቀ ሲሆን በቀጣይ ባነሳቸው ብተርካቸው ብጽፋቸው የምታያቸው ሀሳቦችስ ማጠንጠኛቸው ምንድን ነው የሚሆነው በጣም ከባድ ጥያቄ። እንደምጽፍ አውቃለሁ። በፊት ጀምሮ ጽፍ ነበረ እንደዚህ ለህትመት የሚበቁ አድርጌ ቅርጻላ ያስኳቸውም እንጂ አሉኝ የሚኮረኩሩ ስራዎች አሉኝ። ግን ብዙዎቹ ሰዎችን በመንፈሳዊ ህይወታቸው እንዲበለጽጉ ወደ ንቃት እንዲሄዱ ባሉበት የመንፈሳዊ መንገድ ወደ ራሳቸው እንዲመለሱ፣ እንደዛ አይነት ርዕሶች ላይ እንጽፍ ይመስለኛል። ደግሜ ግን ደግሞ ነገን ማን ያውቃል። ነገ ደግሞ ምን አይነት የተሻለ ሀሳብ የሚይዝ ልብ የሚይዝ ነፍስ የሚይዝ ነገር ይዞ ምን እንደሚመጣ ማን ያውቃል እና ሲመጣ ያንን ሀሳብ አምኜ ተቀብዬ የሚሰራ ይመስለኛል። ከምንም በላይ እንደዚህ የሚመጡልንን በደንብ ነፍሳችንን ልባችንን ቀልባችንን እንዲህ በደንብ አስረው የሚይዙን ሀሳቦች ሲመጡ ተረጋግተው ጊዜ ሰጥቶ ሀሳቡን ወደ ወረቀት ማውረድ እና ያንን መልካት ይዞ ለአንባቢ ማድረስ በጣም ትልቅ ኃላፊነት ነው ብዬ አምናለው እና በዛ መልኩ ብሰራ ደስ ይለኛል። ኤደን ሀብታሙ ከአመፃ ጀርባ ስለተሰኘው መጽሐፍሽና ተያያዝ ጉዳዮች ሀሳብሽን ስላጋራሽን በእጅጉ በእጅጉ እናመሰግናለን። ቀሪ ዘመንሽ በስኬት ይታጀብ ዘንድ እመኝልሻለሁ። መልካም ምሽትም ይሆንልሽ ብያለሁ። እኔም በጣም በጣም አመሰግናለሁኝ። መልካም ቀን እናንተም ገና ሀገር ማለት ትርጉሟ አልገባን፣ የባንዲራ ቁራ ሎ አልተረዳን። በእጅጉ እናመሰግናለን ሀብታሙ ስዩን በመስተንግደው ኤልያስ አስማረ በቅንብሩ አብረናችሁ ነበርን። ስንብታችን የሚሆነው ማስተዋል እያዩ በድጋሚ በተጫወተው የንዋይ ደበበ ሙዚቃ ነው። መልካም ምሽት። i'm shy the know

Let you get by, so your you nothing.